የዲው ዜና በመጀመሪያም ዋና ዋና ዜና። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይን ያደራደሩት የአፍሪካ ኅብረት ልዩ ልኡክ ኦሉሴጉን ኦባሳንጆ መቀለ ገቡ። ኢትዮጵያን ጨምሮ በመላው ዓለም ባለፈው ዓመት 40 ሚሊዮን ሕፃናት የኩፍኝ መከላከያ ክትባት ሳያገኙ መቅረታቸውን አንድ ሪፖርት ይፋ አደረገ። ታንዛኒያ በድርቅ ሳቢያ የኤሌክትሪክ ኃይል ለዜጎቿ በፈረቃ ማዳረስ ጀመረች። ኢራን በአገሪቱ የሚካሄደውን የተቃውሞ ሰልፍ በኃይል ማፈን እንድታቆም የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ ጥሪ አቀረቡ። ሩሲያ በዩክሬን ቁልፍ መሠረተ ልማቶች ላይ የምታደርገውን የአየር ድብደባ የተባበሩት መንግስታት ድርጅት የጸጥታ ጥበቃው ምክር ቤት እንዲያስቆም ፕሬዚደንት ቮሎዶሚር ዜሌንስኪ ተማጸኑ። ዜናው በዝርዝር የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይን በማደራደር ላይ የሚገኙት የአፍሪካ ህብረት ልዩ ልኡክ ኦሉሴጉን ኦባሳንጆ መቀለ ገቡ። ኦባሳንጆ ግጭት የማቆም ስምምነት ባለፈው ጥቅምት 24 ከተፈረመ ወዲህ ወደ ትግራይ ሲያቀኑ የአሁኑ የመጀመሪያቸው ነው። ኦባሳንጆ እና የህወሃን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀለ ከተማ በሚገኘው አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ መገናኘታቸውን የትግራይ ቴሌቪዥን በማህበራዊ ድረገጾች ምስሎች አስደግፎ በአሰራጨው መረጃ አሳይቷል። ልዩ ልዑኩ ከዶክተር ደብረጽዮን በተጨማሪ በደቡብ አፍሪካው ድርድር የተካፈሉት አቶ ጌታቸው ረዳና ጀኔራል ጻድቃን ገብረተንሳይ እንደዚሁም የኬንያውን ሰነድ የፈረሙት ሊቴናንት ጀኔራል ታደሰ ወረደን ጨምሮ ከተለያዩ የክልሉ ሹማምንት ጋር ተገናኝተዋል። ኢትዮጵያን ጨምሮ በመላው ዓለም ባለፈው ዓመት አርባ ሚሊዮን ህጻናት የኩፍኝ መከላከያ ክትባት ሳያገኙ መቅረታቸውን አንድ ሪፖርት ይፋ አደረገ። የዓለም ጤና ድርጅት ከአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ጋር በመተባበር ይፋ ያደረጉት ሪፖርት በኮቪድ-19 ወረርሽኝ ሳቢያ የተደናቀፈው ዓለም አቀፍ የክትባት ዘመቻ ማንሰራራት እንዳልቻል አሳይቷል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም የኮቪድ መከላከያ ክትባቶች ተሰርተው በፍጥነት ሲሰራጩ መደበኛ የክትባት መርሃ ግብሮች ክፉኛ ተጎድተው ሚሊዮኖች ለአደጋ መጋለጣቸውን ገልጸዋል። በሰነዱ መሰረት 25 ሚሊዮን ህጻናት የመጀመ የመጀመሪያ ዙር 14.7 ሚሊዮን ህጻናት ደግሞ ሁለተኛ ዙር የኩፍኝ መከላከያ ክትባት አላገኙም። በጎርጎሮሳዊው 2021 ከመላው ዓለም ህጻናት 81 በመቶ የመጀመሪያ ዙር ክትባት ሲከተቡ፣ ሁለተኛውን ዙር ማግኘት የቻሉት 71 በመቶ ናቸው። ኢትዮጵያ የመጀመሪያውን ዙር የኩፍኝ ክትባት ያላገኙ በርካታ ህጻናት ካሉባቸው አምስት ሀገራት አንዱ ሆናለች። የናይጄሪያ፣ የህንድ፣ የዴሞክራቲክ ሪፐብሊክ ኮንጎ እና የኢንዶኔዥያ ህጻናትም ተመሳሳይ እጣ ፈንታ ገጥሟቸዋል። ታንዛኒያ በድርቅ ሳቢያ የኤሌክትሪክ ኃይል ለዜጎቿ በፈረቃ ማዳረስ ጀምረች። የአገሪቱ ብሔራዊ የኤሌክትሪክ አቅራቢ እንዳለው ታንዛኒያ ከውሃ የተፈጥሮ ጋዝና የተለያዩ ምንጮች 1695 ሜጋዋት የማመንጨት አቅም ቢኖራትም በአሁኑ ወቅት ከ300 እስከ 350 ሜጋዋት የኤሌክትሪክ ኃይል እጥረት ገጥሟታል። የድርጅቱ ኃላፊ የተራዘመ ድርቅና በተወሰኑ የኃይል ማመንጫዎች እየተካሄደ የሚገኝ ጥገና የእጥረቱ ዋና መነሾ እንደሆነ ተናግረዋል። በታንዛኒያ ደቡብ ምስራቅ ሞሮጎሮ የተፈጥሮ ግዛት የሚገኘው የኪሃንሲ ኃይል ማመንጫ 180 ሜጋዋት ኃይል ያመርተ የነበረ ቢሆንም በድርቅ ምክንያት አቅሙ ወደ 17 ሜጋዋት እንዳሽቆለቆለ የታንዛኒያ የኤሌክትሪክ አቅራቢ ኩባንያ ኃላፊ መሃራጌ ቻንዴ ተናግረዋል። ኃላፊው በአብዛኞቹ ቦታዎች የውሃ መጠን በመቀነሱ የኃይል ማመንጫዎቻችን ከአቅማቸው በታች እንዲያመርቱ ተገደዋል ብለዋል። ታንዛኒያ እንደ አብዛኞቹ የምስራቅ አፍሪካ አገራት በገጠማ ድርቅ ሳቢያ ባለፈው ወር የአገሪቱ ባለሥልጣናት በዳሬ ሰላም ውሃ በፈረቃ ለማከፋፈል ተገደዋል። ኬንያ፣ ሶማሊያ እና ኢትዮጵያ ባለፉት አራት አስርት ዓመታት ከታየው ሁሉ የከፋ የተባለ ድርቅ ገጥሟቸዋል። ጋና የአንዣበበባትን የእዳ ቀውስ ለመቋቋም የሰራተኛ ቅጥር እንደምታቆም የአገሪቱ የገንዘብ ሚኒስትር ተናገሩ። ሚኒስትሩ ኬን ኦፎሪ ኦታ እንዳሉት መንግስታቸው የመኪና ግዢ እና አላስፈላጊ የሆኑ ጉዞዎችን ጭምር ለማቆም ወስኗል። የጋናን የሚቀጥለው ዓመት በጀት ለአገሪቱ ምክር ቤት ያቀረቡት የገንዘብ ሚኒስትር ኬን ኦፎሪ ኦታ አገራቸው የእዳ ጫና ውስጥ የመግባት ከፍተኛ ስጋት እንደተጋረጠባት ገልጸዋል። ካካዋ፣ ወርቅና ነዳጅ አምራች የሆነችው ጋና በአንድ ትውልድ ከታየው ሁሉ የከፋ የተባለውን የዕዳ ጫና ለማቃለል ከዓለም አቀፉ የገንዘብ ድርጅት ጋር ድርድር እያደረገች ትገኛለች። ሴዲ ተብሎ የሚጠራው የጋና የመገበያ ገንዘብ የምንዛሪ ተመን መዳከም 48.9 ቢሊዮን ዶላር የደረሰውን የመንግስት ዕዳ ለመቆጣጠር ፈተና እንደሆነ ሚኒስትሩ ለአገራቸው ምክር ቤት አስረድተዋል። መንግስታቸው ወጪ ለመቀነስና ገቢ ለማሳደግ የሚረዱትን እርምጃዎች በዝርዝር የተናገሩት የጋና የገንዘብ ሚኒስትር ተጨማሪ እሴት ታክስ 2.5 በመቶ ጨምሮ ወደ 15 በመቶ ከፍ የሚል ገልጸዋል። የጋና መንግስት የታክስ ማበረታቻዎችን የሚያቆም ሲሆን በማዕድን ነዳጅና ጋዝ ፍለጋ ላይ ለተሰማሩ የውጭ ኩባንያዎች የተሰጠ የታክስ ፎይታ ዳግም ይፈተሻል። የጋና መንግስት ቪኤት እና ቪሲክስ የተባሉ ቅንጡ ተሽከርካሪዎችን ከአገልግሎት ለማገድ የነዳጅ ክፍፍልን በ50 በመቶ ለመቀነስ ወስኗል። ይህ ዶይቸ ቬለ ነው። ኢራን በአገሪቱ የሚካሄደውን የተቃውሞ ሰልፍ በኃይል ማፈን እንታቆም የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ ጥሪ አቀረቡ። ፎልከር ጥሪውን ያቀረቡት በጀርመንና አይስላንድ ጥያቄ የተካሄደውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አስቸኳይ ስብሰባ ሲከፍቱ ነው። ስብሰባው እያሽቆለቆለ ሄዷል በተባለው የኢራን የሰብአዊ መብት ይዞታ ላይ የመከረ ሲሆን በጉዳዩ ላይ ዓለም አቀፍ ምርመራ እንዲደረግ ውሳኔ አሳልፏል። ፎልከር ቱርክ በንግግራቸው የኢራን ባለስልጣናት ተቃዋሚዎች ላይ የኃይል እርምጃ ከመውሰድም ሆነ ከማዋከብ እንዲታቀቡ ጥሪ አቀርበዋል። አላስፈላጊና ተመጣጣኝ ያልሆነ የኃይል እርምጃ ማብቃት አለበት ያሉት ኮሚሽነሩ ኢራን የሰብአዊ መብት ቀውስ ውስጥ ገብታለች ሲሉ ተደምጠዋል። The security forces, notably the Islamic Revolutionary Guard Corps, የጸጥታ አስከባሪዎች በተለይም የእስላማዊ አቤታዊ ዘብና የባሲጅ ኃይሎች ጥይት የሚተኮስ ብረታ ብረት፣ አስለቃሽ ጭስና ዱላ ተጠቅሟል። እንደ ታማኝ ምንጮች ከሆነ አርባ ህጻናትን ጨምሮ ከ300 በላይ ሰዎች ተገድለዋል። ይህ ፈጽሞ ተቀባይነት የለውም። ከመሐሳ አሚኒ ሞት በኋላ በተቀሰቀሰው ተቃውሞ ህፃናትን ጨምሮ 14000 ሰዎች መታሰራቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የሰበሰበውን መረጃ ጠቅሰው ፎልከር ቱርክ ተናግረዋል። በስብሰባው ንግግር ያደረጉት የጀርመን ውጭ ጉዳይ ሚኒስትር አናሌና ቤርቦክ ግን የታሰሩ ሰዎች ቁጥር ከ18000 በላይ እንደሆነ ገልጸዋል። በምክር ቤቱ የአሜሪካ አምባሳደር ሚሼል ታይለር ከጀርመኗ ውጭ ጉዳይ ሚኒስትር ተስማምተው በኢራን የሚፈጸሙ ኩነቶችን ሁላችንም በፍርሃት እየተመለከትን ነው ሲሉ ተናግረዋል። በስብሰባው የተገኙት የኢራን የሴቶችና ቤተሰብ ጉዳዮች ምክትል ፕሬዚደንት ከድጃ ካሪሚ ግን የአውሮፓ ሀገራትና አሜሪካ ስለ ሰብአዊ መብቶች ለመስበክ የሞራል ልዕልና ይጎላቸዋል ሲሉ ነቅፈዋል። የሰብአዊ መብቶችን የጋራ ጉዳይ ወደ ምዕራባውያን ሀገራት የፖለቲካ መሳሪያነት ዝቅ ማድረግ አሳፋሪ እንደሆነም ገልጸዋል። በምክር ቤቱ ቻይናና ሩሲያ የኢራንን አቋም ደግፈው በዛሬው ስብሰባ ተሟግተዋል። ሩሲያ በዩክሬን ቁልፍ መሠረተ ልማቶች ላይ የምታደርገውን የአየር ድብደባ የተባበሩት መንግስታት ድርጅት የጸጥታ ጥበቃው ምክር ቤት እንዲያስቆም ፕሬዚደንት ቮሎዶሚር ዜሌንስኪ ተማጸኑ። ፕሬዚዳንቱ ትላንት ረቡ ለምክር ቤቱ ባደረጉ ንግግር ሩሲያ ቀድሞም በተጎዳው የዩክሬን የኃይል ማከፋፈያ ላይ የምትፈጽመው ድብደባ በሰብአዊነት ላይ የተፈጸመ ግልጽ ወንጀል ነው ብለዋል። ፕሬዚዳንቱ እንዳሉት ትላንት ረቡ ብቻ ሩሲያ ሰባ ሚሳይሎች ወደ ዩክሬን ተኩሳለች። ሆስፒታሎች፣ ትምህርት ቤቶች፣ የመጓጓዣ መሰረተ ልማቶች እና የመኖሪያ በሚሳይሎች እንደተመቱም ለምክር ቤቱ አባላት አስረድተዋል። የሙቀት መጠኑ ከዜሮ በታች በወረደበት ወቅት በሚሊዮኖች የሚቆጠሩ ሰዎች ያለ ኃይል አቅርቦት፣ ያለ ማሞቂያና ያለ ውሃ ለመኖር መገደዳቸውን ያስረዱት ዜሌንስኪ የሩሲያ እርምጃ ግልጽ በሰብአዊነት ላይ የተፈጸመ ወንጀል እንደሆነ ተናግረዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃው ምክር ቤት ሩሲያ በዩክሬን የኃይል መሰረተ ልማት ላይ የምትፈጽመውን ድብደባ የሚያወግዝ ውሳኔ እንዲያወጣ ፕሬዚደንት ዜሌንስኪ ጥሪ አቅርበዋል። ፕሬዚዳንቱ ዩክሬን በጣም ጠንካራ ምላሽ እየጠበቀች ነው ቢሉም ሩሲያ በጸጥታ ጥበቃ ምክር ቤቱ ባላት ድምፅን በድምፅ የመሻር መብት ምክንያት ያሰቡት የሚሳካ አይመስልም። በመጨረሻም ስፖርት በዓለም ዋንጫ የምድብ ጨዋታዎች አፍሪካዊቷ ካሜሮን በስዊዘርላንድ አንድ ለባዶ ተሸነፈች። በምድብ ሰባት በተደረገው የመጀመሪያ ጨዋታ የስዊዘርላንዱ አጥቂ ብሪል ኤምቦሎ በ48ኛው ደቂቃ ያስቆጠራት ግብ ካሜሮንን ለሽንፈት ዳርጋለች። የ25 ዓመቱ ብሪል ኤምቦሎ በትውልድ አገሩ ላይ ግብ ካስቆጠረ በኋላ ደስታውን በፈንጠዝያ ከመግለጽ ተቆጥቧል። በምድብ ስምንት የሚገኙት ኡራጓይ እና ደቡብ ኮሪያ ያደረጉት ጨዋታ ያለ ግብ ተጠናቋል። አፍሪካዊቷ ጋና ከፖርቹጋል የሚያደርጉት ጨዋታ የተጀመረ ሲሆን ቆየት ብሎ ደግሞ ብራዚል ሰርቢያን ትገጥማለች። ይህ ዶይቸቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሐርነት ትግራይን በማደራደር ላይ የሚገኙት የአፍሪካ ህብረት ልዩ ልዑክ ኦሊሴ ጉኖባሳንጆ መቀለ ገቡ። ኢትዮጵያን ጨምሮ በመላው ዓለም ባለፈው ዓመት አርባ ሚሊዮን ህጻናት የኩፍኝ መከላከያ ክትባት ሳያገኙ መቅረታቸውን አንድ ሪፖርት ይፋ አደረገ። ታንዛኒያ በድርቅ ሳቢያ የኤሌክትሪክ ኃይል ለዜጎቿ በፈረቃ ማዳረስ ጀመረች። ኢራን በአገሪቱ የሚካሄደውን የተቃውሞ ሰልፍ በኃይል ማፈን እንድታቆም የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ ጥሪ አቀረቡ። ሩሲያ በዩክሬን ቁልፍ መሠረተ ልማቶች ላይ የምታደርገውን የአየር ድብደባ የተባበሩት መንግስታት ድርጅት የጸጥታ ጥበቃው ምክር ቤት እንዲያስቆም ፕሬዚደንት ቮሎዶሚር ዜሌንስኪ ተማጸኑ። ዜናው በዚያ አበቃ። ጤና ይስጥልኝ።